ሱዳን በዳርፉር እንደገና በደቡቡ ግዛቶች ሌላው የግጭቶች አውድማ ከሆነ ከርሟል። የደቡብ ሱዳን ራሱን የቻለ ሌላኛው ገጽታ ሲሆን የአሁኑ ደግሞ በአዲስ አበባ የተጀመረው የተኩስ አቁሙ ድርድር በአንድ በኩል ሱዳን በዳርፉር ስላለው እና በሌላ በኩል ደግሞ ሱዳን በብሉናይል ግዛቶች እና በደቡብ ኮርዶፋን ስላለው መሆኑ ነው። ይህንን መሰል የእርስ በርስ ግጭቶች ሲከሰቱ የአፍሪካ ኅብረት የሽምግልና ዳኞች ሰይሞ በተሰጣቸው ስልጣን መሠረት ጉዳዩን በማየት ላይ ናቸው። የቀድሞ የናይጄሪያው ፕሬዚዳንት የነበሩት ኦሉሴጉን ባሳንጆ ሰብሳቢ ሲሆኑ በትኩሳት ሕመም ላይ በአዲስ አበባ ስለሚገኙ ምክትላቸው በታቦ ምቤኪ ሊቀመንበርነት የሽምግልናው ሂደት ተጀምሯል። በሱዳኑ ፕሬዚዳንት ባሺር የፈረሙት ሰነድ እና በመመሪያ ያጸደቁት ለሁለት ወራት የሚቆይ የተኩስ አቁሙ ስምምነት እና እንዲሁም በግጭቱ ጦር የሰበቁትን ወደ ሰላሙ ድርድር ፈቃደኛ እስከሆኑ ዋስትና እሰጣለሁ በማለት አረጋግጠዋል። እንዲሁም በማከታተል የሱዳን ወታደራዊ ንቅናቄ ይፋዊ በሆነ መልኩ ለሰላሙ ድርድር እንደሚስማማ አረጋግጧል። ይኸውም ለቀጣዩ ስድስት ወራት በሚል ነው። እስከዚያ ግን የሰብአዊ እርዳታው ለህብረተሰቡ በሩን ለመክፈት ፈቃደኛ በሆነው መሰረት እና ተያይዞም ለዘላቂው ሰላም ግጭቱን ለማስወገድ የሚያበቃ ይሆናልና ነው። አሁን እዚህ ባለንበት ደረጃ የሰላሙ ድርድር የሚካሄድ መሆኑ ነው። ከተቃዋሚዎቹ ጎራ ኤስፒኤልምኤን የሚባለው የንቅናቄው ሊቀመንበር ያሲር አርማን በበኩላቸው ካሰሙት የከረንት ኒጎሽየሽን ፕሮቫይድ አገይን አዩኒክ አንድ አ ሬር ቻንስ ቱ ስቶፕ ዘ ዎር ኦል ኦቨር ሱዳን ይህ የአሁኑ ድርድር ጦርነቱን ለማቆም ብቸኛ እና የማይገኝ እድል ነው። በብሉናይል በደቡብ ኮርዶፋን እና በኑባ ተራራዎች እስከ ዳርፎ ግዛቶችን የሚያጠቃልል ነው። የሰብዓዊ እርዳታ በሚደረግበትና የችግሮችን መሠረታዊ መንስኤዎቹን ጭምር የምንመረመርበት ነው። ታማኒ የሆነ ዘላቂነት ያለውን የፖለቲካ ሂደት በሕገ መንግሥታዊ ቀረጻ ላይ የምንደራደርበት ነው። ሱዳን እንዴት እንደምትተዳደር ላይ እንጂ ማን ሀገሪቱን ይመራል በሚለው ላይ አይደለም። ብሔራዊ በሆነው እቅድ ላይ እና የእኛን ድርሻ የምናስቀምጥበት እንደሚሆን ነው። ዛሬ እዚህ የተገኘነው በሃገር በሀገር በአህጉራዊ እና በዓለም አቀፍ ደረጃ ለሰላማዊ ስምምነት ድጋፋቸውን በገለጹበት ወቅት ነው። በሱዳን መንግሥት በኩል ተወካዩ በአረበኛ ቋንቋ ካሰሙት ኢብራሂም መሐሙድ አህመድ በተባበሩት መንግስታት የጸጥታው ምክር ቤት በቁጥር 2046 እና በአፍሪካ ህብረት ሰላምና ጸጥታው ምክር ቤት በኩል በተደነገጉት መሰረት የሰላሙን ህዝብ ስቃይ ለማስቆም ለሚደረገው የሚዋጉት ፓርቲዎች ስምምነቱን ለማጽደቅ ፈቃደኝነትን አላሳዩም። ስለዚህ ኃላፊነቱ የሚመለከታቸው እነሱን ነው። ስለዚህ ሌላ አዲስ ስምምነት ማስፈለጉ ከምኑ ላይ ነው? ሆኖም በእኛ በኩል እጃችንን አሁንም በመዘርጋት ግጭቱን በማስቆሙ ብቻ መገታት ሳይሆን ሁሉንም አቀፍ ስምምነቶች ለሚደረ ዜናዎችን ጭምር ጌታቸው ተድላይ ለጊዮርጊስ ለቶቼ ቬሌ ራዲዮ ከአዲስ አበባ